ትናንት ሉክዘምበርግ ላይ ያስቻለው የአውሮፓ ፍርድ ቤት ሃንጋሪ እና ስሎቫኪያ የአውሮፓ ኮሚሽን ስደተኞችን እንዲቀበሉ ያቀረበውን ጥያቄ በመቃወም የመሰረቱትን ክስ ውድቅ አድርጎታል። እንደ አውሮፓ አቆጣጠር 2015 ዓ ም ስደተኞች ወደ አውሮፓ በብዛት የገቡበትን ሁኔታ ተከትሎ የአውሮፓ ኮሚሽን በደንበር አካባቢ ባሉት ሀገሮች ላይ ያለውን ጫና ለመጋራት አባል ሀገሮች ስደተኞችን በኮታ የሚከፋፈሉበትንና የዳግም ሰፈራ ፕሮግራሞችን ማቀዱና ማስወሰኑ የሚታወስ ነው። ፖላንድ እና የቼክ ሪፐብሊክም በኮሚሽኑ ጥያቄ መሠረት እስካሁን ስደተኞችን ያልተቀበሉ ቢሆንም ሁለቱ ሀገሮች ግን የኮሚሽኑን እቅድና የካውንስሉንም ውሳኔ በመቃወም ስደተኞችን ለመውሰድ ሊገደዱ እንደማይገባ ያቀረቡትን ጥያቄ ነው ትናንት ፍርድ ቤቱ መርምሮ ውሳኔ የሰጠው። ፍርድ ቤቱ የአውሮፓ ህብረት አባል ሀገሮች ችግሩን እንዲጋሩ ለማድረግ ኮሚሽኑ የፈጠረው የኮታ አሰራር ተገቢ መሆኑን ገልጾ፣ ኮሚሽኑ የመደበላቸውን ስደተኞች ለመቀበል ፈቃደኛ ለመሆናቸው ትክክል አይደለም ሲል በይኗል። የአውሮፓ ህብረት የአገር ውስጥና የስደተኞች ጉዳይ ኮሚሽነር ሚስተር ዲሚትሪስ አቭራሞፖውሎስ ከብይኑ በኋላ በሰጡት አስተያየት ውሳኔው ኮሚሽኑ የወሰዳቸውን እርምጃዎችና ያስተላልፋቸውን ውሳኔዎች ትክክለኛነት የሚያረጋግጥ አበራታች ውሳኔ ነው ብለዋል። የውሳኔውን ይዘትና ትርጉም ሲያብራሩም ፍርድ ቤቱ ጊዜው ሰዎች ወደ አውሮፓ በብዛት የፈለሱበት አጣዳፊ ጊዜ መሆኑን ያረጋገጠ ኛ ስደተኞችን ወደ ሌሎች ሀገሮች በመላክ በግሪክና ጣሊያን የነበረውን ጫና ለመጋራት የተወሰደው እርምጃ ትክክለኛ የነበር መሆኑን ያሳየ ነው በማለት ውሳኔው፣ የህብረቱ ሀገሮች የጋራ ችግራቸውን በጋራ ሊቋቋሙ እንደሚገባ ያስገነዘበ ጭምር ነው ብለዋል። የአውሮፓ ህብረት ቀደም ብሎ እስከ መስከረም ወር መጨረሻ ድረስ ከጣሊያንና ግሪክ 120 ሺህ ስደተኞችን በኮታ ወደ አባል ሀገሮች ሊያከፋፍል እቅድ ይዞ የነበር ቢሆንም በተለይ የምስራቅ አውሮፓ ሀገሮች ግን እስካሁን እቅዱን ተግባራዊ አላደረጉም። ትናንት ኮሚሽኑ በስደተኞች ጉዳይ ይፋ ያደረገው ዘገባ ግልጽ እንዳደረገውም እስካሁን ድረስ ወደ ሌሎች አገሮች ተመድበው የተላኩት ስደተኞች ቁጥር 27695 ብቻ ነው። በአንጻሩ በዳግም ሰፈራው የተሻለ ስራ እየተሰራ እንደሆነ በመግለጽ በተለይ ከቱርክ ጋር በተደረገው ስምምነት ወደ አውሮፓ የሚገቡት ስደተኞች ለመቆጣጠር እንደተቻለና ከ8 ሺህ በላይ የሱሪያ ስደተኞችንም ከቱርክ ወደ ህብረቱና የሸንገን አገሮች በዳግም ሰፈራው ለማዛወር እንደተቻለ ተገልጿል። ዘገባው በተለይ ከሊቢያና ኒጀር ጋር በተፈጠረ ቅንጅት በሜዲትራኒያን ባህር አቋርጠው ወደ ጣሊያን ለመግባት የሚሞክሩትን ስደተኞች በእጅጉ መቀነስ እንደተቻለም አስታውቋል። ከደንበር ዘቦች ጋር በመተባበርም 868 ስደተኞችን ወደየአገሮቻቸው መመለስ እንደተቻለ በዘገባው ተገልጿል። ኮሚሽነር አብራማ ፖሎስ ዘገባውን ይፋ ሲያደርጉ በሰጡት መግለጫም አባል አገሮች በሰፈራ ፕሮግራሙ የበለጠ ተሳታፊ እንዲሆኑና ትኩረታቸውንም በሜዲትራንያን ባህር አካባቢ ባሉ አገሮች በተለይም በግብፅ፣ ሊቢያ፣ ኒጀር እና ኢትዮጵያ ላይ እንዲያደርጉ ያሳሰቡ መሆናቸውንም አስታውቀዋል። ሚስተር አብራማፖሎስ የፍርድ ቤት ውሳኔ አባል አገሮች የጋራ የስደተኞች ፖሊሲ እንዲቀርጹና እንዲተገብሩ ለማድረግ የሚያግዝ መልካም አጋጣሚ መሆኑንም ሲናገሩ ይህን የፍርድ ቤት ውሳኔ አባል አገሮች በጋራ እንዲሰሩ፣ እንዲተባበሩ እንዲደጋገፉና ግዴታቸውንም እንዲወጡ ጥሪ የምናስተላልፍ መልካም አጋጣሚ ልናደርገው እንችላለን በማለት ውሳኔው አባል አገሮችን የበለጠ ሊያግባባ እንደሚችል ያላቸውን እምነት ገልጸዋል። ሃንጋሪ የፍርድ ቤቱን ውሳኔ ማውገዟ የተገለጸ ሲሆን ኮሚሽነሩ እነዚህ ሀገሮች በተቃውሟቸው ከቀጠሉ ቀጣው እርምጃ ምን ሊሆን ይችላል በማለት ለቀረበላቸው ጥያቄ ውሳኔው የእነዚህን አገሮች አቋም ሊያስለውጥ እንደሚችል ያላቸውን ተስፋ ገልጸው ካልሆነ ግን ወደ ፍርድ ቤት ሊያቀርቧቸው እንደሚችሉ ጠቁመዋል። የሰብአዊ መብትና የስደተኞች ድርጅቶች ግን የአውሮፓ ህብረት በስደተኞች ላይ እያራመደው ያለው ፖሊሲ ሰዎች ወደ አውሮፓ እንዳይገቡ በመከላከል ላይ ብቻ ያተኮረ ተገል ሊያገኙ የሚገባቸውን ለበለጠ አደጋ የሚያጋልጥና ዓለም አቀፋዊ የስደተኞች ድንጋጌዎችን የሚጥስ ሆኗል በማለት ጩኸታቸውን ማሰማት እንደቀጠሉ ናቸው። ገበያው ንጉሴ፣ ለዶች ቬሌ ራዲዮ፣ ብራስልስ።